i ቀን አስጥልኝ። የተከበራችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል። የእሮብ ምሽት የጥቅምት 9 2015 ዓ ም የጋቢና ቬ የሬዲዮ በቴሌቪዥን መሰናዶ ከአሁን ሰዓት ጀምሮ ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ ወደ እናንተ መድረሱን ይቀጥላል። ለምሽቱ የያዝናቸውን እናስተዋውቃችሁ። የምሽቱን አብይ ርዕስ የሚወስደው ከሶስት ተማሪዎች ጋር የምናደርገው ውይይት ነው። የዛሬው የውይይታችን ርዕስ እንግዲህ የትምህርት ሚኒስቴር ከባለፈው አንስቶ የ12ተኛ ክፍል የመልቀቂያ ፈተና እየሰጠ ይገኛል። ይህ ፈተና ምን ይመስላል በሚለው ላይ እናተኩራለን። ፈተናውን የወሰዱ ተማሪዎች ጋር ነው ቆይታ የምናደርገው። ከዚህም በተጨማሪ ደግሞ እነዚህ ወጣቶች ትምህርቱ ውጤት ሲመጣላቸው በተለያዩ ክልሎች ሄደው ለመማር ፈቃደኛ ናቸው ወይ ወይስ አይደሉም የሚለውን በተመለከተ ለምን የሚለውንም ጭምር የምንወያይ ይሆናል። የምሽቱን እንግዲህ አብይ ቦታችንን ይሄ ይወስዳል። ከዛ ባለፈ ደግሞ ማማ የወረቀት ፋብሪካ የተሰኘ በሴቶች የተቋቋመ አንድ ተቋም እናስተዋውቃቸዋለን። ሰዓት እንዳፈቀደም ሙዚቃም ወደ እናንተ የምናደርስ ይሆናል። የደንገረመው መሰናዶን እየመራው ኤልያስ አስማረ፣ በቅንብሩ ቆንጅት ታዬ፣ በምሽቱ ዋና አዘጋጅነት ከመላው የአሜሪካ ድምፅ ዘጋቢዎች፣ የስቱዲዮና የዲጂታል ባለሙያዎች ጋር አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። ወደ ውይይታችን ነው የምንሻገረው እንደ አውሮፓውያን አቆጣጠር በ2020 ዓ ም የመብቶችና ዴሞክራሲ እድገት ማዕከል የተሰኘ ተቋም በዩኒቨርሲቲዎች ውስጥ የሚካሄድ ግጭትን በተመለከተ አንድ ጥናት አቅርቦ ነበረ። በ 2012 ዓ ም የኢትዮጵያን አቆጣጠር ከመስከረም እስከ የካቲት ወር ድረስ በከፍተኛ የትምህርት ማዕከላት ውስጥ የተፈጠሩትን ግጭቶች የተመለከተው ይሄ ጥናት። በዚህ መሰረት ጥናቱ ባተኮረባቸው ስድስት ወራት ውስጥ የ የ12 ተማሪዎች ህይወት በዩኒቨርሲቲዎች ውስጥ ማለፉን፣ 57 ተማሪዎች ደግሞ ለከባድና ቀላል ጉዳት መጋለጣቸውንና የተለያዩ የትምህርት መስተጓጎሎች በተለያዩ ዩኒቨርሲቲዎች ውስጥ መከሰታቸውን ይኸው ጥናት አመላክቶ ነበር። ከዛን ጊዜ አንስቶም በዩኒቨርሲቲዎች ውስጥ ያሉ ወይም ለዩኒቨርሲቲ ትምህርት የሚፈልጉ ተማሪዎች የአስራሁለተኛ ክፍል መልቀቂያ ከወሰዱ በኋላ የሚመርጧቸው ትምህርት ቤቶች ላይ ወይም ደግሞ መሄድ የሚፈልጉባቸው ዩኒቨርሲቲዎች በክልላቸው ውስጥ እንዲሆኑ አይነት አዝማሚያ ማሳየታቸውን የተለያዩ ባለሙያዎች ይጠቁማሉ። ይህንም በተመለከተ በምሽቱ ውይይት እናደርጋለን። በስልክ መስመራችን ላይ ሶስት ወጣት እንግዶች አሉኝ። የአስራሁለተኛ ክፍል ተማሪዎች ናቸው። የመጀመሪያው እንግዳዬ ሳሙኤል ብርሃኖች ይሰኛል። ከባህር ዳር ነው የደወልንለት የ12 ክፍል ተማሪ ነው። ሳሙኤል ጤና ስጥልኝ፣ እንደምን አመሸ? እሺ ሳሙኤል ጥራችንን አክብረ ስለመጣ እጅግ አብዝቼ ያመሰግናለሁ። ሁለተኛው እንግዳይም እንዲሁ ከአማራ ክልል ከባህር ዳር ነው። ፍሬዘር ጌትነት ይሰኛል። ፍሬዘር መስመር ላይ ያለ ጤና ስጥልኝ፣ እንደምን ምናልባት ሶስተኛው ሰው ኮርሳ ነው ያወራው፣ ተደራረበ። እሺ ሶስተኛው እንግዳዬ ደግሞ ኮርሳ አበራ ይሰኛል። ከኦሮሚያ ክልል ከአምቦ ከተማ ነው የአስራ ሁለተኛ ክፍል ተማሪ ነው። ኮርሳ እንደምን አመሸ? እሺ፣ እሺ የድምፅ መደራረቦች ይሰሙኛል። እንግዲህ አንድ ሰው ሲያወራ የድምፅ ጥራት እንዲኖረው ሌሎቻችሁ በጸጥት እንድትሉ በአክብሮት በትህትና እጠይቃለሁ። ወደ ውይይታችን ነው የምንሻገረው። እንግዲህ በቅድሚያ ሁላችሁም ፈተናችሁን ስለጨረሳችሁ የጭንቀቱን ወቅት ስላለፋችሁት እንኳን ለዚያ በቃችሁ። ላለሁ ከሳሙኤል ልጀምር። የ12ኛ ክፍል ፈተና ወስዳችኋል። ይሄ መልቀቂያ ፈተና እንዴት ነበር? በተለይም ደግሞ ዘንድሮ ለየት ባለመልኩ ዩኒቨርሲቲ ውስጥ ነው የተሰጠው ወይም ደግሞ የተለያዩ ተቋማት ውስጥ ሄዳችሁ የተፈተናችሁት ና እንደታሰበው የፈተና ስርቆትና ኩረጃ ቀንሳል ወይ? አጠር አድርገህ ንገረኝ። አመሰግናለሁ። ቆንጆ ነበረ። አሪፍ ነው አሰጣጡ። አሪፍ ነው ምክንያቱም፣ ከበፊቱ የተሻለ ነው። አንድ ተማሪ የደከመበትን የለፋበትም በራሱ አቅም ስለሚያሳውቀው አሪፍ ነው። ከዚህ በተሻለ እንዲሰራ እጠይቃለሁ። እዚህ እንደ ዘንድሮ ፈተናው ነው። በጣም ቆንጆ ነው። ምክንያቱም አንድ ተማሪ የለፋበት የሚያገኘ፣ ከሰው መጠበቅ የለም። መልካም። እሺ፣ እንግዲህ ወደ ፍሬዘር ደግሞ እንሻገር። ፍሬዘር፣ የአንተስ ተሞክሮ ምን ይመስላል? የዘንድሮን ፈተና አሰጣጥ እንዴት ታየኸው? የዘንድሮ ፈተና አሰጣጥ በዩኒቨርሲቲ መሆኑ በጣም ጥሩ ነገር ነው። በጣም በጥሩ ሁኔታ ነው እየተካሄደ የነበረው። በቃ አንድ ሰው አንድ ተማሪ በተዘጋጀበት ልክ ሰርቶ እንዲወጣ ነው የሆነው። ኩረጃን የመከላከል ስራ ተሰርቷል። በጣም አሪፍ ነው የሆነው። ጥሩ ነው ሰራ ፍሬዘር ካልተሳሳትኩ ከዚህ ባለፈው አመትም ይህንን ፈተና ትፈትነህ ነበር አይደል? እስቲ አነጻጽረህ ንገረኛ፣ ጠራር አድርገህ እንደው ሳናስረዝመው የበፊቱ ፍሬዘር ሳሙኤል ስለዚህ ስናነጻጸፍ ዘንድሮ እናካም ነው። የዘንድሮ በጣም የሚያምረው በቃ ሰው የዘረው ነው የሚያጭለው። ጥሩ ነገር ነው የሚሆነው። ለወደፊትም የቀጣ አይነት ሊኖሩ የሚል ነው ያለኝ እኔ። እሺ፣ እሺ። ሶስተኛው እንግዲህ እንግዲህ ኮርሳ እሱም ደግሞ አምቦ ነው ከኦሮሚያ ክልል ኮርሳ። የአንተስ ተሞክሮም ይመስላል የዘንድሮውን ፈተና እንዴት አየኸው? የዘንድሮ ፈተና በጣም አስተጣጡ ደስ ይላል። መንግስት ኩረጃን ለማስቀረፍ የሚያደርገው ጥረት አስብሳቸው፣ ኩረጃና የፈተና ስርቆት ቀንሷል ብለህ ታምናለህ? ኩረጃና ኩረጃና የፈተና ስርቆት ቀንሷል ብለህ ታምናለህ? አሁን የተሰጠበት ሂደት፣ አዎ አሁን በሚገባ ቀንሷል። እሺ፣ መልካም። አሁን ደግሞ ከአንተ ነው የምቀጥለው። አንተ ውጤት ሲመጣ የት ዩኒቨርሲቲ ነው ለመምረጥ የምታስበው? ከነ ምክንያት ውስጥ ያያይዘህ ንገረኝ። ያው እንግዲህ በራሴ ክልል ቢደርሰኝ ደስ ይለኛል። ሌላም ክልል ቢደርሰኝ ችግር የለብኝም። ሌላም ክልል ቢደርስ ችግር የለብህም። እሺ፣ መልካም። ፍሬዘርስ ተመሳሳይ ጥያቄ ነው። እሱም በተመሳሳይ እንዳለው ነው። እዚህ ቢሆን ጥሩ ነው ግን ሌላ ቦታ ቤት ችግር የለብኝ፣ እንደዚ ወይ ሌላ ቦታ። እሺ ብዙ የሳሙኤልን የምንስማ ና ወደ ውይይታችን እንሄዳለን። ሳሙኤል አንተ የት ዩኒቨርሲቲ ነው ለመምረጥ ያሰብከው? የተፈተንት አይ ነው ለመምረጥ ያሰብከው? አሁን ውጤት ሲመጣ የት ዩኒቨርሲቲ ለመሄድ ትፈልጋለህ? እኔ በሱ ፈቃድ ብቻ ውጤት ይምጣልኝ እንጂ በአንድት በዘጠኙ ክልሎችን የመማር ፍላጎታለኝ። ምክንያቱም ዘጠኙ ክልሎች በድሞ ወንድሞቼ ናቸው። ችግር የለውም። እኔ በፖለቲካ ወይም በሌላ በጠላቻ ክልል መለየት መገንጠና አቁም ስለማልችል ስለማልፈቅድ፣ ምክንያቱም እኛ እንደ ተማር ነው በሁሉም ቦታ በመስራት የመማር መብት እስካለን ድረስ እንደዛ ብየና እኔ ብቻ ሚጠብቀው ውጤት ይምጣልኝ እንጂ የትም ኢንቨርስቲ ቢሆን በተመደፉበት ምህጅ የመማር ፍላጎታለኝ። መልካም ጥሩ ብላችኋል። እንግዲህ ሁላችሁም ግን እንግዲህ ባለሙያዎች እንደሚሉት አንዳንድ ተማሪዎች እንደሚሉት ብዙ ጊዜ ስጋት አለ። በተለይ በአሁኑ ወቅት በተለያዩ ቦታዎች ግጭቶች አሉ። በኦሮሚያም በአማራም ክልል ግጭቶች አሉ፣ በቤኒሻንጉልም እነዚህን ግጭቶች በመፍራት ተማሪዎች እነዚህ አካባቢ ላይ ያሉ ዩኒቨርሲቲዎች መሄድ አይፈልጉም። በተለይም ደግሞ ከሌላ ክልል የመጡ ተማሪዎች፣ የአማራ ክልል ተማሪዎች ወደ ኦሮሚያ፣ የኦሮሚያ ክልል ተማሪዎች ወደ አማራ፣ ወደ ትግራይ። በእርግጥ ትግራይ አሁን ከዚህ ውጭ ናት፣ ግን እንደዛ አይነት ነገር አለና ይህንን ነገር ሰምታችኋል ወይ? ከአካባቢያችሁ ከጓደኞቻችሁ እንደዚህ አይነት ስጋት ሰምታችኋል ወይ? ሳሙኤል፣ እስቲ ካንተን ጀምር ያሉ አይደለም። ተማሪዎች ብቻ ሳይሆን ወላጆችም ሌላ ቦታ ልጆችን አንስዳቸው የሚሉ ወላጆች አሉ። ግን ይህ እውነት አይደለም፣ ምክንያቱም አዋጭነት አይደለም። እስከ መቼ ነው እኔ በአማራ ክልል ብቻ ተመሬ በአማራ ክልል የምሰራው እስከ መቼ ነው የሚለው ጥያቄው መርስ ስለማይኖረው እንጂ ይላሉ። ግን ይህ እስከ መቼ ነው የሚለው ነገር ለእኔም ጥያቄ ነው። ስጋት አንተ ስጋት የለብህም? ለምሳሌ

ስለዚህ የተፈጠረውን ችግር ደግሞ ፈተና ነው ብሎ ፈተናውን በብቃት መወጣት እንጂ ገና ከሌላ ክልል ችግር ይፈጠራል ብሎ የሰው ልጅ ህይወቱን ገድቦ አይኖርም በክልልና በግጭት እሺ፣ ፍሬዘርስ የአንተ አስተያየት ምን ይመስላል? አንተ ከጓደኞች ወይ ከወላጆች ከተለያዩ አካላት በዙሪያ ካለ ሰው የሰማኸው ነገር አለ ወይ? በዚህ ዙሪያ ስጋት ያለባቸው ሰዎች አሉ ወይ? ወደ ተለያየ ክልሎች የመሄድ ቤንሻንጉል ሊሆን ይችላል፣ ኦሮሚያ ሊሆን ይችላል፣ ግጭት አለባቸው የሚባሉ አካባቢዎች ላይ የመሄድ ፍላጎቱ እና ድፍረቱ ምን ያህል ነው ትላለህ? አሁን ባለበት ሁኔታ ያለው ሲቪል ዋር ነው። አሁን ያለ ኢትዮጵያ ያለው ነገር በዚህ ጉዳይ ቤተሰብ ሌላ ቦታ ማለት ነው። በቤተሰብ ምክንያት ሊቀር ወደ ሌላ ቦታ ራቀኝ ወይ ዚህ ምክንያት የሚል እስኪ የቤተሰቦችህን ስጋት ንገረኝ። ከምን የመነጨ ነው? መቼ ነው እንደዚህ አይነት ውሳኔ ላይ የደረሱት? አሁን በየቦታው በአማራ ሞተ እንደዚህ የሚባል ነገር አለ፣ እየሞተ ነው ነገሩ። በእነሱ ኬዞች፣ ምክንያቶች ደግሞ አለ። እንደዚ አይነት ነገር ሲፈጠር ቤተሰብ ያስባለ ልጅና ጉዳይ ነው እየመስበው ምናልባት ፍሬዘር አሁን አንተ ከአዲስ አበባ ወይም ደግሞ ከምትፈልጋቸው ክልሎች ውጪ እነዚህ ቤተሰቦች ስጋት ያደረባቸው ክልሎች ላይ ሄደህ ውጤቱ ቢደርስህ አንተ ለመሄድ ታስባለህ፣ ግን ቤተሰቦች ቢያስቀሩህ ያለህ አማራጭ ምንድን ነው? ምንድን ነው? ሌላ አይነት የግል ኮሌጅ ትገባለህ? እዚህ መማር ነው? ኮሌጅ ማለት ነው፣ የግል ማለት ነው። ቤተሰብ ይህንን የማድረግ አቅም አለው። ቤተሰብ ይህንን የማድረግ አቅም አለው። ፍሬዘር እሺ፣ ወደ ኮርሳ ልምጣ። ኮርሳስ አንተ ቤተሰቦች ወይም ደግሞ አንተ በዙሪያ ያሉ ሰዎች በተለያዩ አሁን ግጭት ባሉባቸው ክልሎች እና ቦታዎች ላይ ብትመደብ አንተን ይልኮሃል ወይ ወይም አንተስ ብትሆን ደፍረት ትሄዳለሁ ወይ?

እስቲ ምንድን ነው እሱ? የሚያስፈራ ግልጽ ሆነ ስለተናገርክ በእርግጥ አመሰግናለው። ኩርሳ ምንድን ነው እሱ? ምን አይነት ስጋቶች ናቸው ያሉብህ? አሉ በኢትዮጵያ ውስጥ እንደሚታወቀው ብዙ የታሪክ ቁርሾች አሉ። ከዛ አንጻር በተደጋጋሚ እንደሚታወቀ በተለያዩ ቦታዎች ግጭቶች ስለሚነሱ በዛ እንደ አይነት ግጭቶች ይነሳሉ ብዬ በማሰባቸው ቦታዎች

ያው ኮርሳ እንደተናገረው ስጋት ስላለበት የደህንነት ስጋት ስላለበት በዋናነት መሄድ አይፈልግም። እናንተ ደግሞ ስጋቱ ቢኖርባችሁም እንሄዳለን ብላችኋል። ፍሬዘር እና ሳሙኤል እስቲ ውይይታችንን ሰብሰብ ብናድርገው ሁላችንም የተስማማንበት ነገር አለ፣ አንድ ፍሬ ነገር በተለያዩ ዩኒቨርሲቲዎች በተለይም ደግሞ ግጭት ባለባቸው አካባቢዎች ውስጥ ስጋት አለ። ከዚህ አኳያ መንግስት ምን ቢያደርግ ደህንነት ይሰማችኋል? እንዲሁም ደግሞ እናንተን ወጣቶችንም ጨምሮ ቤተሰቦችስ ምን ማድረግ አለባቸው ትላላችሁ? ወደ መፍትሄው እንሂድ። ከሳሙኤል ልጀምር። እሺ፣ የምለው ማለት ነው ለሁሉም ቦታ የመማር ፍላጎትም አለ የመማር መወትም እስካለን ድረስ ግን ዳለት ግጭቱ ያለት ቦታዎች ስጋት ቢኖርም እኛም ሞላ ግን ስጋት ቢኖርም መንግስት ዘላቸው ምን እርምጃ ሊወስድ ይገባል። አንደኛ እኛ ደግሞ የሰማነውን ሁሉ በፌስቡክ በቴሌግራም ያለውን ነገር ውሸት መረጃ እያሯራትን ማሸበር የለብንም። ራሳችን ተረጋግተን ይህን ችግር ለማረም መሞክር አለብን። ሁሉም ከመንግስት መጠበቅ የለብንም። ራሳችን በራሳችን ማረም ይኖረብናል። ምክንያቱም አንድ ሰው ቤተሰቡ መምራት ታላድ ለማገር ስለዚህ ሁሉም ከመንግስት ጥገኛ የሆነ መንግስት ችግር ይሰጣን ብቻ ሳይሆን እኛም የምንችለውን ነገር በአማችን እየፈታል ደግሞ እንድትፈታ የሚንገበውን ጥያቄም ጥሩ ሀሳብ አንስተሃል፣ ሳሙኤል ላቋርጥህ እና እዚህ ላይ አያይዘ ብትነግረኝ ጥሩ ነው። መንግስት እንግዲህ በተለያየ ጊዜ መግለጫዎች፣ ማሳሰቢያዎች፣ ማስጠንቀቂያዎች ያወጣል። ይህንን የትምህርት የዩኒቨርሲቲዎች ወይም የከፍተኛ ትምህርት ተቋማትን ግጭትን በተመለከተ ወጣቶች ኃላፊነት ተሰምቷቸው ከግጭቶች እንዲርቁ በሚሄዱባቸው ዩኒቨርሲቲዎች ውስጥም ደግሞ በትግስትና በመቻቻል ነገሮችን እንዲያሳልፉ በራሳቸው ምን አይነት ኃላፊነት መውሰድ አለባቸው ትላለህ? እሱንም አያይዘህ ንገረኝ ሳሙኤል። ምን አይነት ላፊነት መውሰድ ያለብን? ምክንያቱም አንድ ሰው ክፉ ነው ረባሽ ነው ካልኒ እኛ ከሱ ለመሻል ከእሱ የሚሰራውን ስራ ላለመስራት እኛ ራሳችን መቆጠብ አለብን። ምክንያቱም ከአሸባሪ ነው ከተባለ አሸባሪነቱን ካወቅነ እኛ ደግሞ ከሱ ድርጅት ለመቆጠብ ራሳችን ማወቅ እኛ ጥሩ ነገር እየሰራን ለሌሎች አርአያ መሆን፣ መጥፎ ነገር እንኳን ሲያጋጥመን ቀስ ብለን በውይይት ተመካክረን በመፍታት እና ወደሚመለከተው አካል በሂደት በደረጃ ጠይቀን መፍትሄ ማግኘት ያስፈልጋል። ሁሌም ትኩስ መሆን መናገር አይነት ድል መለስለስ መጮሁ ማዳመጡ ይሻላል ነው እኔም ለወጣቶችን የሚያሳልፈው መልዕክት ተረጋግተው በሰከነ መንገድ ጥያቄያቸው ጥያቄያቸውን መጠየቅ መጥፎ ብሎ ሰው ማያነሱ ከሆነ ያንን ነገር እነሱ ላለመድ ግን ራሳቸውን ከዛ መቆጠብ መልካም። እሺ፣ ፍሬዘር ወደ አንተ ልምጣ። ያው ሰዓታችን እያለቀ ስለሆነ ነው፣ የመጨረሻ ሀሳብም ካለ አያይዛ እንድትናገር ፈቅዳለሁ። ተመሳሳይ ጥያቄ ነው። መፍትሄው ምንድን ነው ትላለ? በወጣቶቹ ከመንግስትም ከትምህርት ሚኒስቴርም ሆነ ከከፍተኛ የትምህርት ተቋማት ምን መደረግ አለበት? ይህ መደረግ ያለበት በዩኒቨርሲቲ ደረጃ እየቁጣ ያለው የፈተና አሰጣጥ ቢቀጥል አሁን በኩረጃ ላይ ያሉ በኩረጃ ያለፉ ተማሪዎች ነው፣ አሁን ዩኒቨርሲቲ ላይ የሚሄዱ እያስቸገሩ ችግር እየፈጠሩ ያሉ ማለት ነው። ስለዚህ አሁን በዩኒቨርሲቲ ደረጃ ያለው ነገር ቢቀጥልበት የተሻለ እውቀት ያለው ዜጋ ይኖራታል ሀገሪቱ ማለት ነው። ስለዚህ ፈተና ሲሰጥ በዩኒቨርሲቲ ደረጃ ቢሰጥ አሁን ቀጣይነት ቢኖረው ይህ ነሆን ይናበር ግጭትንስ በዩኒቨርሲቲዎች ውስጥ የሚነሱ ግጭቶችን ለማስቆም ወይም ደግሞ ተማሪዎች ሌላ ክልል ሄጄ አልማርም ወይም ወላጆች ልጆቼን ወደ ሌላ ክልል አልልክም የሚለውን ስጋት ለመቅረፍ ምን መደረግ አለበት? አጠራርቀህ ንገረኝ። ሁሉም ራሱን ጠብቆ የራሱን ትምህርት ተምሮ መምጣት። በቃ ሌላ ምን ያለ ነገር የለም። አሁን የዚህ ሁሉ መነሻ ያልኩ ኪት ሴት እያደረጉ የሚሄዱ ተማሪዎች ናቸው። ብዙ ነገር እየፈጠሩ አሉ ይዘ ወይዘ የማረግ ወልደ ብዙ እንደ የሚያልፉት አሉ አትበት በኩረጃም ሆነ የተማረ ዜጋ እንደዚ አይነት ነገር እውቀት ያለው ሰው እንደዚ ያደርግ፣ ምክንያቱም ትምህርቱ ላይ ነው። ስፋት ሊያደርግ የሚችለው ያለው ነገር የሚያነሳሳ፣ በኩረጃ ያለፈ ተማሪ አስቸጋሪ ተማሪ፣ ከአስተዳደግ ጀምሮ አካየሩም ስለሚወስድ ነው ማለት ነው። ስለዚህ ጠባያችን ማስተካክልን ትምህርታችን መማር የሚችልበት ነገር ሊፈጠር ይችላል ብዬ አስባለሁ ወደ የተሻለ ዜጋ ተመርጠች አገራችን ካልጅ ያስበለው ሀገራችን ማለት ነው። አመሰግናለሁ። ፍሬዘር። እሺ። ኮርሳ እንግዲህ ለአንተም የመጨረሻ ጥያቄ ነው። መፍትሄው ምንድን ነው? ሁሉም ባለድርሻ አካል ምን ማድረግ አለበት ትላለህ? የአንተም ሆነ የወላጆች ስጋት እንዲቀረፍ ለወደፊቱ። ያው እንግዲህ ሁሉም ማህበረሰብ ለሰላም ቅድሚያ መስጠት ይኖርበታል። እያስባለን። እሺ ቀጥል ኮርሳ ከምንም ለሙጠና የሚቀርባል ሁለተኛ ደግሞ ወጣቶች ያው አላማ አለን ወደ ዩኒቨርሲቲ ሲሄድ ትልቁ አላማ መማር ነው። መማር ሆነ ድረስ ደግሞ ለተለያዩ አላማ ራሱን አሳልፈ መጠን የሆነ እንኳን ነገር ቢመለከተው እሱ ለሰላም ቅድሚያ ሰጥቶ መረጋጋት፣ ራሱን ማረጋጋት በቃ ለአላማው መሞት አለበት። መሄዱ አላማ ነው። አላማውን ለማጣጣት ሊኖርበት እንጂ ለሚፈጠሩ ነገሮች ሳንቶ መስጠት ይኖርበታል። እሺ ኮርሳ እጅግ አብዝቻ አመሰግናለሁ። ድምፅ ትንሽ ራቅ ብሎ ነበረ ለዛ ነው የጠራሁ፣ ግን በጣም አመሰግናለሁ። ውይይታችንን እዚህ ላይ ፈጽመናል እንደመድማለን። እንግዲህ ዛሬ ስንወያይ ቆየ ነው ስለ የኢትዮጵያ አስትራልቲያ ክፍል መልቀቂያና እንዲሁም ደግሞ የትምህርት የዩኒቨርሲቲ ድልደላን በተመለከተ ወጣቶች ያላቸውን አስተያየት ነው። በቀጣይ ደግሞ ወላጆችን ይዘን የምንመለስ ይሆናል። ተወያዮቼ ሳሙኤል ብርሃኑ ከባህርዳር፣ ፍሬዘር ጌትነት ከባህርዳር እንዲሁም ደግሞ ኮርሳ አበራ ታምቦ ነበሩ። እጅግ አብዝቼ አመሰግናለሁ። ወደ ቀጣይ ዘገባዎች እንሻገራለን። በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የጋቢና ቬ መሰናዶን ነው። ከኛ ጋር ስለሆናችሁ እናመሰግናለን። የእለቱን ውይይት እዚ ላይ ፈጸምን። አሁን ደግሞ ወደ ዘገባዎች ነው የምንሻገረው። አይረባም ወይም ደግሞ አይሰራም ተብሎ ተቀዶ ተበጣጥሶ የወደቀ ወረቀት ተሰብስበው እንደገና ግልጋሎት ላይ ይውላል ይላሉ። አንድ ተቋም የመሰረቱ ወጣቶች ፀሐይ ዳምጠው እነዚህን ወረቀት ሰብስበው ለተለያዩ ግብአቶች የሚጠቀሙና የተለያዩ ስራዎችን የሚሰሩ ወጣቶችን አነጋግራ ተከታዩን አድርሰናለች። ወረቀት በተለያዩ የመንግስትም ሆነ በግል መስሪያ ቤቶች ለስራ ማስፈጸሚያነት የሚያገለግል መሰረታዊ ግብአት ነው። አብዛኛውንም ጊዜም አገልግሎት የጨረሱና የሚያስፈልጉ ወረቀቶችን ለማስወገድ ማቃጠል ወይም በቆሻሻ ማጠራቀሚያ መጣል የተለመደ ነው። ይህንን ለአመታት የታዘቡና ሁኔታውን ለመቀየር የተነሱ ወጣቶች አንድ ሀሳብ ይዘው ብቅ አሉ። ወጣት ምዕራፍ ገብረ እግዚአብሔርና ጓደኞቿ ይህንን በከንቱ የምጣል ወረቀትን እንዴት ተመልሶ ግልጋሎት እንዲሰጥ እንዳሰቡ ትናገራለች። አብዛኞቹን ትሬንዶች ስናያቸው ከዚህ በፊት ኢትዮጵያ ውስጥ ወረቀት በየመስሪያ ቤቱ ወይ ይጣላል፣ ከቆሻሻ ጋር ተደባልቆ ወይ ይቃጠላል፣ ወይ ደግሞ ትልልቅ ገንዘቦች ተከፍሎባቸው ለረዥም ጊዜ ስቶር ውስጥ ነው የሚጠራቀሙት። በሚገርም ሁኔታ መንግስት ትልልቅ ወጪ ያወጣባቸዋል፣ ለኮንቴነሮች ኪራይ ማለት ነው ነገር ሪሊ ኮሚኒቲን ኢምፓወር ማድረግ ይችላል የሚለው ሀሳባችን ትልቅ ስለሆነ፣ የመጀመሪያው ምንድን ነው? ከየኢንስቲትዩሽኖቹ በፊት ላይ የሚጠሩ የነበሩ ወረቀቶች ማሳመን። ስለዚህ እነሱን አሳምኖ ባህሪ የተቋማትን ባህሪ ቀይሮ መሰብሰብ ነው የሚሆነው እና ሪሳይክሉ ላይ ያለው ነገር እያንዳንዱ ተቋማት ላይ ወረቀቶችን እንሰበስባለን። በፊት ላይ ተቋማት ቆሻሻ ሆኖ በጣም ሄደክ ነው የሚሆንባቸው። ሶ አሁን ስንሰበስብ የመጀመሪያ ግንኙነት የሚያስፈልጋቸው የጽዳት ሰራተኞች ናቸው። ስለዚህ የእነሱን ባህሪ ነው መጀመሪያ መቀየር ያለበት እና የጽዳት ሰራተኞች ኢምፓወር እኛ በደረስንበት መስሪያ ቤት በጠቅላላ ያሉ የጽዳ ሰራተኞች ወረቀት ሪሊ ዌስት አይደለም፣ ቆሻሻ አይደለም፣ መጠለበት የሚል ትልቅ አቋም ያላቸው ናቸው። ከዚህ ሀሳብ በኋላም እነዚህ አምስት ወጣቶች አንዴማማ የሚል ድርጅት አቋቋሙም። በሙያቸው አብዛኞቹ ሲቪል ኢንጂነሮች ቢሆኑም ለጊዜው ግን ሙያቸውን ወደ ጎን ትተዋል። የድርጅታቸውንም ዋና አላማ ምዕራፍ ትናገራለች። ሁለት ነገሮች ላይ የሚሰራ ድርጅት ነው የመጀመሪያው ሪሳይክሊንግ ላይ እና ከዛ ደግሞ አፕሳይክሊንግ ላይ ሁለቱ ላይ ነው የምንሰራው። እና ያንን ስንሰራ ሁለት ነገሮችን መሰረት አድርገን ነው የተነሳ ነው። ኮሚኒቲ ኤንቫይሮንመንት፣ ከዛ ደግሞ ሰስተነብል የሆነ ኤንቫይሮንመንት መፍጠር አለብን ብለን የተነሳ ነው። እና ይህንን ስራ ስንጀምር አጀማመራችን እንዴት ነው? አራታችን ሲቪል ኢንጂነሮች ነን እና የምንሰራው አንድ ቦታ ነበረ፣ እና ከወረቀት ጋር ግንኙነት ያለበት ወረቀት በብዛት የሚባክንበት እና የሚጣልበት ቦታ ላይ ነበረ። እነዚያን ወይስት አይደለም፣ ወስት ብለን የምናስባቸው ነገሮች ሪሊ ጥቅም ላይ መሆን ይችላሉ፣ የሀገር ንብረት ናቸው የሚለውን ትልቅ ሀሳብ ይዘን የተነሳ ነው። በአንድ የማማ ውስጥ የሚሰሩ ሴቶችስ ስለ ድርጅቱ ምን ይላሉ ስንል ጠየቅን።

ወጣት ምዕራፍ አንድ የማማ ድርጅት እናቶችን አሰልጥኖ ወደ ስራ እያሰማራ የራሳቸው ገቢ እንዲኖራቸው በማድረግ ተጽዕኖ እየፈጠረ ነው ስትል ትናገራለች። ሶስት እናቶች የእኛ ማርኬቲንግ አምባሳደር ሆነው በወር አንድ ሺህ ለመቶ ብር እየተከፈላቸው ነው። ግን አልቲሜትሊ አንድ ሺህ አምሳ እናት ነው ኢምፓወር ማድረግ የሚፈልገው ከማርኬቲንግ አምባሳደር ጋር ተይዞ ኦልሞስት ወደ ሰላሳ ሁለት የሚሆኑ እናቶች ደግሞ እዚህ ሃንድ ክራፍቲንጉ ላይ ትሬኒንጉን ወስደው ቤታቸው ሰርተው በሰሩት ልክ ደግሞ የሚያገኙ እናቶች ደግሞ አሉ አንድ እናት አለች አሁን ምሳሌ የምትሆን እናት በጣም ትሰራለች ኢንስፓየርድ ነች ወደ ስድስት ሺህ ብር የምታገኝ እናት አለችን ወጣት አብዱል ከሪም የድርጅቱ ንድፍ አውጪ ወይም አርኪቴክት ነው ዲዛይን የምናደርገው ደግሞ ኢንስፓይሬሽኖች አሉ ዲዛይን ኢንስፓይሬሽኖች አሉ የመጀመሪያው ኢንስፓይሬሽን ኔቸር ከኔቸር ፓተርኖችን ከለሮችን ቴክስቸሮችን እየወሰድን ዲዛይን እናደርጋለን ማለት ነው ከቅጠሎች፣ ከአዋፋት ከነሱ የተወሰኑ ኮንሰርቶች የሚወሰድ እንሰራለን። ሁለተኛው ካልቸራል ኢንስፒሬሽን ነው። ከካልቸር ከኢትዮጵያ ላይ ካሉ ባህሎች ከነሱ እየወሰድ እንሰራለን። ሌላኛው ደግሞ ከስተም ነው። ከስተም ሲሆን የካምፓኒዎች ሎጎ በራሳቸው ከለር በራሳቸው ሎጎ ኮንሽስ ማነው ብራንድ ኮንሽስ ለሆኑ ካምፓኒዎች ለነሱ በሚፈልጉት እንትን እንሰራለን። በጣም ደስ ይላል። አንደኛ ዊስት ከሆነ ነገር ላይ ነው። እነዚህ እየባከነ ካለ ነገር ላይ ነው። ወደዚህ ትርጉም ወዳለው ትልቅ ቫሊ ወዳለው ፕሮዳክት የተለወጠ ያለው እና የሪሳይክል የሚባለው ነገር በጣም የቀረንበት ባህል ነው። ውጮች በጣም የሚጠቀሙበት ነው። ወደኋላ የቀረንበት እንትን ነው እና ደስ የሚል ኢንስፓይሬሽን ነው። የወደቀ የተጣለ የሚቃጠል ዊስት ሊሆን የነበረን ጋዜጣ እንደዚህ ጥቅም ላይ መሆን በጣም የሚገርም እንትን ነው። ወጣት ሃይማኖት በዚህ ድርጅት ውስጥ ወረቀቶችን ለክታ በመቁረጥ የማስተካከል ስራ ነው የምትሰራው። ልኬቱስ? ልኬቱ ቆይ መጀመሪያ ጫፉን

ይህ በሲቪል ኢንጂነሮች የተጀመረው የምጣሉ ወረቀቶችን ወደ ጠቃሚ ምርት የመቀየር ስራ የአየር ብክለትን ለመቆጣጠር የጎላ ሚና እንዳለው የምትገልጸው ወጣት ምዕራፍ ለወደፊትም ትልቅ ዓላማ አንግቧል ስትል አብራርታለች። ቆሻሻ ለብዙ ጊዜ ይጠራቀማል። ቆሺ አሁን ሞልቷል። ከአቅሙ በላይን ያለው አደሴንታኝ ደግሞ ቆሻሻ በየተቋማት የሚቃጠልበት ቦታዎች አሉ የሚቴንና የካርቦን ዳይ ኦክሳይድ ኢሚሽንን ነው ያስቀራን ያለ ነው። ያ ማለት ከአካባቢ ብክለት ጋር በፊት ለሚቃጠል የነበረው ሲቃጠል ካርቦን ዳይኦክሳይድ አለ፣ ከቆሻሻ ጋር ተደባልቆ ደግሞ የሚቴን ኢሚሽን አለና አካባቢው ላይ ትልቅ ተጽዕኖ ነው ያለው። ምናልባት እኛ በስፋት ወይ ደግሞ አጠገብ ሆነን ካላወቅ ነው ከኤንቫይሮንመንቱ ጋር ያለውን እንዴት አፌክት እንደሚያደርግ እውቀቱ በብዛት ላይኖር ይችላል፣ የሚል ግምት አለን። እና ከዛ ጋር ተያይዞ ይህንን ነው በደንብ እየሰራንበት ያለ ነው። በዚህ ድርጅት ተቀጥሮ የሚሰሩ ባለሙያዎች ወጣቶቹ ባመቻቹና በፈጠሩት ስራ የተሻለ ህይወት መምራት እንዲሁም የሙያ ባለቤት መሆን ችለናል ስሉ ገልጸዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ። መልካቾቻችን ከኛ ጋር ስለነበራችሁ ቆይታ እጅግ አብዝተን እናመሰግናለን። የሮብ ምሽት መሰናዷችን ተጠናቀቀ። አስተያየትና ጥያቄዎቻችሁን በፌስቡክ ገጻችን ቪያ አማሪክ ላይ ለጋቢና ቤ እያላችሁ አድርሱም። በተለያዩ ውይይቶች ላይ ለመሳተፍ የምትፈልጉም ስልክ ቁጥራችንን እዛው በመልእክት ሳጥናችን ላይ የአማሪክ ፌስቡክ ገጽ ላይ አስቀምጡልን። የደንገረመ መሰናዶን እየመራው ኤልያስ አስማረ በቅንብሩ ከመላው የአሜሪካ ድምፅ ስቱዲዮ ባለሙያዎች ጋር እዚ ላይ እንሰናበታለን።